ቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ፣ መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ ኢትዮጵያ ውስጥ በተለያዩ የሀገሪቱ ክፍሎች በሚገኙ ማረሚያ ቤቶች አለመረጋጋትና የእሳት ቃጠሎ እየደረሰ መሆኑን በመዘገብ ላይ ይገኛል። ወደ በኋላ ሙሉ ዘገባ ይኖረናል። ጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ ጉዞና ዝግጅቱን በተመለከተ ዘገባም ይዘናል። የተለያዩ ተቀናጅት ያሉ ኮሚቴዎች ስራውን በትክክል በሚያደርሱበት ሁኔታ እየተቀናጁ ከአመራሩም በተከታታይ ሁኔታዎችን እየተከታተለ ስራው እየተሰራ መሆኑን እያረጋገጠ ነው። የአቀባበልና መስተንግዶ አብይ ኮሚቴ አባልና የሚዲያና ኮሚኒኬሽንስ አስተባባሪ የሆኑት አቶ አቤል ጋሼ አጠር ያለ ማብራሪያ ሰጥተውናል ይዘነዋል። በሌላ ወገን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በሁለቱ ሀገሮች መካከል የተካሄደውንና ደም ያፋሰሰውን ጦርነት ተከትሎ በሁለቱ ሀገሮች መካከል ለተፈጠረው አስርታትን የዘለቀ ሰላም አልባ ጊዜ ማብቂያ ለማበጀት ላበረከቱት አስተዋጽኦ የተባበሩት አረብ ኢሚሬትስ ከፍተኛ ሽልማት ትላንት ተቀብለዋል። የሁለቱን ሀገሮች ህልም ከማገዝ አንጻር በፋይናንስም ሊሆን ይችላል፣ እንደ ረጅም ጊዜ ብድርም ሊሆን ይችላል፣ በጋራ ልማትም ሊሆን ይችላል። ገና በውይይቱ እየጠሩ የሚመጡ ነገሮች እንዳሉ ሆነው በርጅኑ ላይ የተባበሩት አረብ ኢሚሬትስን ሳውዲ አረቢያም አብረው ለመስራት ፍላጎት ያሳይም ሁኔታ ስላለን ከዚህ ጋር በተያያዘ እንግዲህ የበለጠ ክላሪቲ የያዘና የሶስት ዮሽን ብቻም አይደለም ሳውዲ አረቢያንም መጨመር እንችላለን በጋራ የሚሰራበት ሁኔታ ነው እንግዲህ እየተመለከት ነው ያለ። ነው የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ አቶ ፍጹም አረጋን ነበር ያደመጣችሁት። ዝርዝሩን ይዘናል። በሌላ ዘገባችን ደግሞ ኢትዮጵያ ከጥቂት ወራት በፊት ሊሆኑ ይችላሉ ተብለው የማይገመቱ አያሌ ለውጦችን እያስተናገደች መሆኗን በኢትዮጵያ የዩናይትድ ስቴትስ ኤምባሲ አምባሳደር አስታወቁ። የእኛ ኢትዮጵያ በተሰኘ ርዕስ አጭር ፊልም አሸናፊዎችም በምሽቱ ተሸላሚ ሆነዋል። ትልልቅ ሀሳቦችን ለመናገር ትልልቅ ለጦችን ለማምጣት ነው። በፊልም ላይ ነው የምሰማራው። ይሄ ሙያ ለማዳበር ነው። ፍልበ ስጽፈው እንደነገርኩ ጠቅላይ ሚኒስትር ኃይለማርያም ዲዛይን አላደርጉም ነበር የነበረው በዛ ሰዓት ትንሽ የግጭቶች ምናምን መብዛት ስለነበረ ነው። ሁላችንም ማወቅ አለብን፣ ሁላችንም ድምር ውጤት መሆናችንን የሚለው ነው። አሁንም ነገር ወደፊትም የምሰራው ፊልም ውስጥ ነው ያለሁት። እርግጠኛው የምነግርሽ ግን ድንበር ተሻጋሪ በመሰራዎች ሰርጂ እንደመወጣ ተስፋ አድርጋለሁ። ሙሉ ዘገባውን ይዘናል። ጋቢና ቪኦኤ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። መስታወት አራጋው ነኝ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ግንኙነት ነበራቸው ተብለው የሚታሙባትን ሞዴል ጉዳይ ባለቤትነት ገንዘብ ከፍሎ ለመረከብ ከረጅም ጊዜው ጠበቃቸው ከማይክል ኮቨን ጋር ሲነጋገሩ በድብቅ የተቀረጸ የድምጽ ቅጂ ወጣ። ሲኤንኤን ቴሌቪዥን እጅ የገባውና ሚስተር ትራምፕ ለፕሬዚዳንትነት እየተወዳደሩ በነበረበት እንደ አውሮፓውያን አቆጣጠር መስከረም 2016 ዓ በድብቅ ያቀዱትን የድምፅ ቅጂ ያቀበሉት የሚስተር ኮህን ጠበቃ ላኒ ዴቪስ ናቸው። ሚስተር ትራምፕ በ150 ሺ ዶላር አሜሪካን ለሚባል አሳታሚ ድርጅት ከሸጠችው የአሜሪካ የወንዶች መዝናኛ መጽሔት የፕሌይ ቦይ ሞዴል ከረን ማክዱጋል ጋር ግንኙነት አልነበረኝም ሲሉ በተደጋጋሚ አስተባብለዋል። ከሚስተር ትራምፕ ጋር ግንኙነት ነበረኝ የምትልበት ታሪኳ ለህትመት በቅቶ አያውቅም። ሴኔን ባገኘው የድምጽ ቅጂ ላይ ማይክ ኮህን ወዳጆቻችንን ዴቪድን የሚመለከተውን መረጃ በሙሉ የሚዛወርበት ኩባኒ ኩባንያ መከፈት አለበት ብለው ሲያሳስቡ ይሰማል። የሚስተር ትራምፕ ጓደኛ የሆኑት የአሜሪካ ሚዲያ ፕሬዚዳንት ዴቪድ ፔከርን ማለታቸውን ነው ተብሎ ተጠርጥሯል። ትራምፕም ምን ያህል ይከፈል መቶ ሀምሳ ብለው ሲጠይቁ በጥሬ ገንዘብ ይሁን ሲሉም ይሰማሉ። በጥሬው ወይስ በቼክ ማለታቸው ግን ጥርት ብሎ አይሰማም። ዛሬ ሚስተር ትራምፕ በትዊተር ሚስተር ኮህን ንግግራችንን መቅዳታቸው በጣም ያሳዝናል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዎ ዛሬ ረቡዕ በዩናይትድ ስቴትስ የመወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ ቀርበው የምስክር ቃል ይሰጣሉ። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር ያደረጉትን ውይይት ጨምሮ ስለ ዩናይትድ ስቴትስና ሩሲያ ግንኙነት ማብራሪያ ይሰጣሉ ተብሎ ይጠበቃል። በሌላ ወገን ወደ አፍሪካ ስናምራ ኮንጎ በቅርቡ የተቀሰቀሰው የኢቦላ ወረርሽኝ ቆሟል፣ ስትላወጀች ይህ ሊሆን የቻለው በጤና ጥበቃ ባለስልጣኗና የዓለም የጤና ድርጅት ፈጣን ርብርብ መሆኑን ገልጣለች። ትላንት ማክሰኞ አንድም የበሽታው ተያዥ ሳይገኝ አርባ ሁለት ቀን ሞልቶታል። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ሲናገሩ የኮንጎም መንግስት ቶሎ ምላሽ ሰጥተዋል፣ የሚያስፈልገው ድጋፍ ፈጥኖ ጠይቋል፣ እንዲህ ያለው አመራር ህይወት እንዳይጠፋ ይታደጋል ማለታቸው ተጠቅሷል ደርሷል ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ ከቀሪ የጋቢና ዝግጅቶቻችን ጋር አብራችን ቆዩ ጋቢና ጋቢና ጉዟችን ይቀጥላል። እኔ መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ። ጋቢና ቪኦኤ፣ let's cross boundaries together. ወደ መጀመሪያው ዘገባችን ነው የምናልፈው። ኢትዮጵያ ውስጥ በተለያዩ የሀገሪቱ ክፍሎች በሚገኙ ማረሚያ ቤቶች አለመረጋጋትና የእሳት ቃጠሎ እየደረሰ መሆኑ ይዘገባል። ባለስልጣናት ለችግሩ ምክንያት የመንግስቱን የምረት አዋጅ ተከትሎ ለታራሚዎች የሚሰጡ ትርጉሞች መዛባት መሆናቸውን ይናገራሉ። በደብረ ማርቆስ ማረሚያ ቤት ትላንት የተነሳውን የእሳት ቃጠሎ አስመልክቶ ሰለሞን ክፍሌ ወደ አማራ ክልል ጽህፈት ቤት ደውሎ ነበር የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ ንጉስ ጥላ ንጉሡ ጥላሁንን አነጋግሯል። ወደ ዘገባው እንለፍ። በትናንትና ውለት በደብረ ማርቆስ ከተማ በሚገኘው ማረሚያ ቤት ላይ እውነት ነው፣ ግርግር ነበረ። ሰዓትም ተነስቶ ነበር። በንብረት ላይ ጉዳት ደርሷል፣ ታራሚዎች በሚኖሩበት መኖሪያ ቤት እና በመሳሰሉት ላይ። እሱ ብቻ ሳይሆን በዛሬ ውለት ደግሞ በወልዲያና ፍሮተሰላም ማረሚያ ቤቶች ላይ እንደዚሁ ግር ግር ተነስቶ የታራሚዎች መኖሪያ ቤት ፍራሽ፣ እና የእደ ጥበባት ማዕከላት ጉዳት ደርሶባቸዋል። እስካሁን በደረሰን መረጃ በነዚህ ንብረቶች ላይ ነው ጉዳት የደረሰው። ምናልባት ሌላ ከዚህ ያለፈ ጉዳት ስለመኖር አለመኖሩ ከአካባቢው እያጣራን ነው። ምንድን ነው ምክንያት ለእሳት ቃጠሎ መንስኤ እንግዲህ በማረሚያ ቤቶቹ እንደ ምክንያት የሚወሰደው ግን ትክክለኛ የሆነ ምክንያት ነው ሰሞኑን በተለያዩ ወንጀል ድርጊቶች የተሳተፉ ሰዎች ምሕረት የሚያደርግ አዋጅ በሀገር ደረጃ ታውጇል። ይሄ በሀገራችን ሰላምና መረጋጋት ለማሰብ እና የተካሄደ ያለውን ለውጥ ወደ ተሻለ ደረጃ ለማሸጋገር ያሰበ ያለመና ቀደም ሲል በሀገሪቱ ተከስቶ የነበረውን ፖለቲካ ለማረጋጋት ተከትሎ በተለያዩ ወንጀል ድርጊቶች የተሳተፉ ሰዎች ለድርጊታቸው የወንጀል ተጠያቂነታቸውን ለመሰረር እና ወደ ህብረተሰቡ ተቀላቅለው በሀገር ግንባታ ውስጥ የበኩላቸው ሚና ለማበርከት እንዲችሉ የሚያስችል አዋጅ ነው የታወጀው። ይሄ በሀገራችን ተከስቶ የነበረውን አለመረጋጋት ማዕከል ያደረገ ነው። ሌሎች ወንጀሎችን ቀደም ሲል ሲታዩ የነበሩ ወንጀሎችን የሚመለከት አይደለም። ይሄ የራሱ ዓላማዎች አሉት። እና እነዚህን ዓላማዎች ከለውጡ ጋር በተያያዘ የፖለቲካ ምህዳሩን ከማስፋት ጋር በተያያዘ እና በአንድም በሌላ መልኩ ተከስተው የነበሩ ጥላቻና የእርስ በርስ ጥርጣሬን ሲያነግሱ የነበሩ ሁኔታዎችን በመቅረፍ የጋራ መግባባት እና ይቅር ባይነት እንዲነግስ ያለመ አዋጅ ነው። ይሁን እንጂ ይሄ አዋጅ ማንኛውም ወንጀል የተሳተፉ ቀደም ሲል በሀገራችን ከተከሰተው ግጭትና አለመረጋጋት ጋር ግንኙነት የሌላቸው ጉዳዮችን ሁሉ እንደሚመለከት ተደርጎ በመቀስቀሱ ይሄ የማረሚያ ቤቶቹ ላይ ችግር ፈጥሯል ማለት ነው። ከዛ ውጭ ግን በክልላችን ለምሳሌ በእኛ ክልል ቅድም በጠቀስኩት በትናንትናው ዕለት በደብረ ማርቆስ፣ በዛሬው ዕለት በፍኖተ ሰላምና በወልዲያ ይሄ ግጭት ይሄ ሁኔታ ተፈጥሯል። ነገር ግን በክልላችን በመደበኛው ጊዜ ቀደም ሲል በነበረው አካሄድ በዓመት ሁለት ዙር ለታራሚዎች ለፍርደኞች ይቅርታ ይሰጣል። የክልሉ መንግስት ይሄን የሚፈጽምበት ህግና ደንብ መመሪያም አለው። በዘንድሮ ዓመት ግን በዓመት ሁለት ጊዜ ሆነውን በልዩ ሁኔታ በማየት በዓመት ሶስት ጊዜ ሰጥቷል። እንዲሁም በፌዴራል እና በክልል ደረጃ የተወሰኑ በልዩ ሁኔታ ደግሞ የሚታዩ በዚህ በአጠቃላይ በክልላችን በዚህ አመት ዘጠኝ ሺ አምስት መቶ ስድስት ያህል ግለሰቦች በማረሚያ የነበሩ ወደ ህብረተሰቡ እንዲቀላቀሉና መደበኛ ህይወታቸውን እንዲቀጥሉ የሚያስችል ውሳኔ ተወስኖ ይሄን ያህል ግለሰቦች ከማረሚያ ቤቶች ተለቀዋል። ይሄ በይቅርታ የሚካሄድ ነው፣ ክልሉ ላይ እየቀጠለ ነው፣ ወደፊትም የሚኖር ነው ማለት ነው። ነገር ግን ይሄ የምህረት አዋጁ እና ይቅርታውንና የመሳሰሉትን ጉዳዮች በማደባለቅ ታራሚዎች ላይ ግርታ በመፍጠር ቅስቀሳ በመደረጉ በዚህ ምክንያት ችግር ተፈጥሯል በማረሚያ ቤቶቹም ጉዳት ደርሰዋል ማለት ነው እሳቱ አሁን እንደ ጠፋ ነው የምንሰማው በደብረ ማርቆስም በፍኖተ ሰላምም በወልዲያም ሁሉም ጠፍቷል ባለ ሁኔታ በቁጥጥር ስር ውሏል እሳቱ ህብረተሰቡም ርብርብ አድርጓል የጸጥታ መዋቅሩም ሌሎች ከፋ ጉዳት የሚያደርሱ ነገሮች እንዳይከሰቱ እና የታራሚዎቹም ሕይወት አደጋ ላይ እንዳይወድቅ እንዲሁም ታራሚዎች ከማረሚያ ቤቶች ሰብረው እንዳይወጡ ከህብረተሰቡ ጋራ ከፍተኛ ዋጋ በመክፈል ተከላክለዋል። አሁን ማረሚያ ቤቶቹ እነዚህ የጠቀስኳቸው ማረሚያ ቤቶች መረጋጋት ይታይባቸዋል። ህብረተሰቡ ግን በዚህ አጋጣሚ ትልቅ አክብሮትና አድናቆት የሚሰጠው ሆኖ ነው ያገኘነው ይህንን ስራ በመስራት በጣም አመሰግናለሁ አቶ ንጉሱ አመሰግናለሁ። እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው ጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ ጉዞን በተመለከተ፣ በዝግጅቱንም በተመለከተ ሰለሞን አባተ አጠር ያለ ዘገባ አድርሶናል። ጠቅላይ ሚኒስትር አብይ አህመድ ዋሽንግተን ዲሲ ሊገቡ እንግዲህ የቀራቸው ከዐሥር ሰዓታት ጥቂት ከፍ ያለ ጊዜ ነው። ጠቅላይ ሚኒስትሩ በአሜሪካ የስድስት ቀናት ቆይታቸው በምስራቅ ዋሽንግተን ዲሲ፣ በምዕራብ ሎስ አንጀለስና በማዕከላዊ ምዕራብ ደግሞ ሚኔሶታዋ ዋና ከተማ ሚኒያፖሊስ ላይ ግዙፍ ቁጥር ያለውን ኢትዮጵያዊና ትውልደ ኢትዮጵያ ያነጋግራሉ። የየማኅበረሰቡን የፖለቲካ፣ የሃይማኖት፣ ሲቪክ፣ የዕድሜና ጾታ ማህበራት መሪዎች፣ የንግድ አባላትንም በተለያዩ መድረኮች እንደሚያገኙ ተገልጿል። የጠቅላይ ሚኒስትሩ ጉዞ እንዲህ በቀረበበት ጊዜ ዋሽንግተን ዲሲ ላይ እየተደረገ ያለው ዝግጅት ምን ላይ እንደሚገኝ እንዲነግሩኝ የጠቅላይ ሚኒስትሩ የአቀባበልና የመስተንግዶ አብይ ኮሚቴ አባልና የሚዲያና ኮሚኒኬሽንስ ኮሚቴው አስተባባሪ ወደሆኑት ወደ አቶ አቤል ጋሼ ማምሻውን ደውዬ ነበር። የሚከተለውን ብለውኛል እንግዲህ ይሄ ፕሮግራም በጣም በጉጉት የሚጠበቅ ከመሆኑ የተነሳ ብዙ በርካታ ድርጊቶችን ያከናወነ ዝግጅት ነው። ዝግጅቱ በተለያዩ ፕሮግራሞች ውስጥ የሚከናወኑ ስለሚያከናውን በተለያየ ደረጃ የሚደረጉ ዝግጅቶች የተሰሩ ያለበት ሁኔታ ነው። በጠቅላላውኑ ለዚህ ፕሮግራም የተቀረጸው መርሃ ግብር ውስጥ የተለያዩ ኮሚቴዎች ስራቸውን ይሰራሉ። የኮንቬንሽን ሴንተር የሚያዘጋጀው እንደዚሁ፣ የታውን ሆል የሚሰሩ እንደዚሁ፣ የሚዲያ ኮሚቴን በራሱ እየሰራ ይገኛል። ሎጂስቲክስ፣ የሴኪሪቲ እነዚህ ሁ የተለያየ ተቀናጅተ ያሉ ኮሚቴዎች ስራውን በትክክል በሚያደርሱበት ሁኔታ እየተቀናጁ ከአመራሩም በተከታታይ ሁኔታዎችን እየተከታተለ ስራው እየተሰራ መሆኑን እያረጋገጠ ነው። አሁን ዝግጅቱ እየተጠናቀቀ መሆኑን በማረጋገጥ ነው እንጂ በሁሉም መስመር መንገድ ይዞ ዝግጅቱን ለማከናወን እየተዘጋጀ ነው ያለ ነው። የጠቅላይ ሚኒስትሩን አቀባበልና የነገ ውሎ በፌስቡክ ገጻችን በቀጥታ የምናስተላልፍ ሲሆን ሎስ አንጀለስና ና ሚኒያፖሊስ ላይም እየተደረገ ያለውን ዝግጅት በቅርብ እየተከታተልን እናቀርባለን። የፊታችን ቅዳሜ ከሀያ አምስት እስከ አርባ ሺህ ኢትዮጵያውያንና ትውልደ ኢትዮጵያ ይገኙበታል የተባለውን የዋሽንግተን ዲሲ መድረክ በራዲዮና በፌስቡክ ቀጥታ ስርጭቶች እንዲደርሷችሁ ለማድረግ እንጥራለን። ለዘገባው ሰለሞን አባተን እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በሁለቱ ሀገሮች መካከል የተካሄደውንና ደም ያፋስሰውን ጦርነት ተከትሎ በሁለቱ ሀገሮች መካከል ለተፈጠረው አስርታት አመታትን የዘለቀ ሰላም አልባ ጊዜ ማብቂያ ለማበጀት ላበረከቱት አስተዋጽኦ የተባበሩት አረብ ኢምሬት ከፍተኛ ሽልማት ትላንት ተቀብለዋል። በሌላ በኩል የምጽዋ ወደብ ለኢትዮጵያ ወጪና ገቢ ንግድ ዝግጁ መሆኑ በዛሬው ዕለት ይፋ ተደርጓል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መገባደጃ በሀገሪቱ ያሉ የተቃዋሚ ድርጅቶች መሪዎችን ወደ ጽህፈት ቤታቸው ጋብዘው በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ አወያይተዋል። የዜና ዘገባዎቹን መነሻ በማድረግ አሉላ ከበደ የጠቅላይ ሚኒስትሩን ጽሕፈት ቤት ኃላፊ አቶ ፍጹም አረጋን አነጋግሯል። ቀዳሚውን ክፍል ይዘናል። አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ፣ በቅድሚያ ለጊዜው አመሰግናለሁ። ከዛሬው ትኩስ ዜና ብንጀምር ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለብዙ ሺዎች እልቂት ምክንያት ለሆነው ጦርነት ማብቂያ፣ እንዲሁም ስርታት ለዘለቀው በሁለቱ ሀገሮች መካከል ለነበረው ሰላም አልባ ግንኙነት ማብቂያ ማበጀታቸው ሰላም ለማምጣት ላበረከቱት የላቀ አስተዋጽኦ ሁለቱ መሪዎች የተባበሩት አረብ ኤሚሬት ከፍተኛ ሜዳ የተሸልመዋል። በዛሬው ዕለት እንግዳም ነውና የተለመደም ካለመሆኑም ከስሜቱም ጨምረው ቢገልጹልኝ እንዴት ይህ እውቅና ወይም ሽልማት ሊሰጣቸው ቻለ? እንግዲህ በሶስቱ ሀገሮች የጋራ መግለጫ ላይ እንደተገለጸው የሁለቱ ሀገሮች የሰላም ስምምነት ለአካባቢው ሀገሮች ለመካከለኛው መስራቅ በአጠቃላይ ለአፍሪካ ቀንድም ጭምር ያለው ፋይዳ ትልቅ ስለሆነ ምሳሌም ስለሆነ በዚህ የተነሳ የተባበሩት አረብ ኢሚሬትስ ለሁለቱ ሀገሮች መሪዎች ለሕዝባቸውና ለአካባቢ ባደረጉት አስተዋጽኦ ይህንን ሽልማት ያበረከቱ መሆኑን በሽልማቱ ወቅት የተገለጠበት ሁኔታ አለ። በዚህ መልክ ይህ እንደተፈጸመ ነው የተገለጸሉ። በቀጥታ ቀደም ብለ ወደ ጠቀሱት ወደ ሶስቱ አገሮች የጋራ ጉባኤ ልውሰዶት ዛሬ አቡዳቢ ላይ መጀመሩ ተገልጿል። የጋራ ውይይቱ በንግድና መዋለ ንዋይ ፍሰት ላይ የሚያተኩር መሆኑም ተመልክቷል። በጥቅል በንግድና መዋለ ንዋይ ፍሰት ወይም መሻሻል ሁኔታ ላይ የተገለጸው መሰረታዊ አጀንዳዎች ቢገልጹልም ውይይቱ ቀጥሏል። በሁለቱ አገሮች ወደ ሰላም መምጣት ሁለቱ ሀገሮችን ላይ ኢንቨስትመንት የበለጠ እንዲስፋፋ እድል እንደሚሰጥ፣ ለምሳሌ ኢትዮጵያና ኤርትራ ባለፉት ጠቅላይ ሚኒስትሩ ወደ አስመራ ባደረጉት የመጀመሪያው ጉብኝት ላይ አምስት ነጥቦች ሲፈረሙ በንግድና ኢንቨስትመንት አብረው ለመስራት ነው የተስማሙት። ሁለቱ ሀገሮች ባሏቸው ጠንካራ ጎኖች ላይ አተኩሮ ሊሰራ እንደሚችል ለምሳሌ በወደብ አገልግሎትም ላይ በሌሎችም ዘርፎች ላይ ለመሰማራት ምቹ ሁኔታ እንደሚፈጠር ነው። እንግዲህ የሁለቱን ሀገሮች ህልም ከማገዝ አንጻር በፋይናንስም ሊሆን ይችላል፣ እንደ ረጅም ጊዜ ብድርም ሊሆን ይችላል፣ በጋራ ልማትም ሊሆን ይችላል። ገና በውይይቱ እየጠሩ የሚመጡ ነገሮች እንዳለ ሆነው በሪጅኑ ላይ የተባበሩት አረብ ኤሚሬትስን ሳውዲ አረቢያም አብረው ለመስራት ፍላጎት ያሳዩበት ሁኔታ ስላለን ከዚህ ጋር በተያያዘ እንግዲህ የበለጠ ክላሪቲ የያዘና የሶስት የሶስትዮሽን ብቻም አይደለም ሳውዲ አረቢያንም መጨመር እንችላለን በጋራ የሰራበትን ሁኔታ ነው እንግዲህ እየተመለከት ነው ያለ ነው። አካባቢው ሰላም መሆኑ በተለይ ሁለቱ ሀገሮች መካከል ያለው ግንኙነት በጣም ፈጣንና አስደናቂ በሆነ መንገድ በዚህ መንገድ መካሄዱ ምሳሌ ስለሆነ ደስታቸውን የገለጹበት ሁኔታ አለ። የኮሚኒኬ ውስጥ ሳውዲ አረቢያን ጭምር ገብታበታለች እና አራቱ ሀገሮች መግለጽ ይቻላል ና እነዚህ ያው ቀድሞው ይፋ ስላደረጉ ነው። ሌሎችም ሀገሮች የተባበሩት መንግስታትም፣ የአውሮፓ ህብረትም፣ ሌሎች በግልም ያሉ የምዕራባውያን ሀገሮች አሜሪካም ጨምሮ፣ የኤዥያም ሀገሮች ያው ደስታቸውን እና አድናቆታቸውን በመግለጽ ላይ ያሉት፣ እንዲሁም የአፍሪካ ህብረትና የአፍሪካ ሀገሮች ደግሞ እያንዳንዳቸው የሩዋንዳ ፕሬዚደንት የወቅቱ የአፍሪካ ድርጅትም ጨምሮ ማለት ነው። የእነዚህ ለየት ያደረገው ቀድመው ወደ ተጨባጭ እርምጃ እየሄዱ መሆናቸው ለኢንቨስትመንት በንግድ አካባቢው ምቹ ሁኔታ መሆኑን ቀድመው አውቀው ይህንን እድል የበለጠ በጋራ ለመጠቀም እያደረጉ ያለ ጥረት ይመስለኛል። ስለዚህ ከዛሬም ውይይት አንዳንድ የግል ኢንቨስተሮችን ፍላጎት እያሳዩ መንግስታቱም ፋይናንስ ሊያደርጉ እንደሚችሉ ምልክት እየሰጡ ያሉበት ሁኔታ አለን። ስለዚህ የበለጠ ክሊር እየሆነ ሲሄድ ነገም ስላለ ዝርዝር መረጃ ማግኘት ይቻላል። መልካም አቶ ፍጹም እንዳሉት በእርግጥም እጅግ ፈጣን ሊሰኝ የሚችል የለውጥ ሁኔታ ነው እየታየ ያለው። እዚህ ከኢንቨስትመንት ጉዳይ ሳንወጣ ሌላው ትኩስ ዜና የምጽዋ ወደብ ለኢትዮጵያ ወጪና ገቢ ንግድ መዘጋጀቱ ይፋ ተደርገዋል። የሁለቱ ሀገሮች መልካም ግንኙነት የሚያበረታታና ወደዛ ሊያመራ የሚችል መሆኑን መገመት ይቻላል። ነገር ግን አሁን ስራ በተግባር ስራ መጀመር የሚያስችል ደረጃ ላይ ነው ያለው እናንተ እስከ ተረዳችሁ ድረስ፣ እንግዲህ በሁለቱም በኩል አብሮ ለመስራት ስምነቱ አለ። ቀጥሎ የሚመጣው ይህ ስምነት ወደ ተግባር መቀየር ነው። ወደ ተግባር ከመቀየር አንጻር ሁለቱ ወደቦች ምን አይነት አገልግሎት ሊሰጡ ይችላሉ የሚለውን የሚያጠና ቴክኒካል ቡድን ተቋቁሞ በሁለቱም ሀገሮች በኩል ስራ እየሰራ ነው ያለው። በተለይ ደግሞ የአሰብ ወደብ በቅርብ ከምጽዋም ቀድሞ ወደ ስራ የሚገባበት ሁኔታም እየታየ ነው ያለ። ዞሮ ዞሮ ሁለቱም ላይ ለመስራት ዝግጅነቱ እንዳለ ሆኖ ቀድሞ ወደ ስራ የሚገባው ቀድሞ ዝግጅት ያለው ለምሳሌ የመንገዶቹ መበላሸት፣ የወደቦቹ አገልግሎት የመስጠት አቅም ባለፉት ዓመታት ያው የጅቡቲ ወደብ ብዙ ስለተሰራበት፣ ብዙም ኢንቨስት ስለተደረገበት ያው አገልግሎት የመስጠት አቅሙ እንግዲህ ወደብ ስንል የክሬን የማንሻው፣ የመርከቦች የማስተናገጃ ሁኔታው፣ አወቃቀሩ፣ አደረጃጀቱ፣ ፈጣን አገልግሎቱ፣ ሌላው ተወዳዳሪነት እና ብዙ ብዙ መመዘኛዎች ስላሉ ከነዚህ ከነዚህ አንጻር ሲታይ በተለይ በኢንቨስትመንት በኩል ወደፊት የሚሰሩት ነገሮች እንዳሉ ሆነው አሁን ባለበት አቅም ሊያደርግ ይችላል የሚለውን ኮሚቴው ጥናቱ እንዳጠናቀቀ በአጭር ጊዜ አንጻር ምን ተደርጎ አገልግሎቱን መጀመር ይቻላል ከመካከለኛም ጊዜም የሚለው ውሳኔ አርፎበት እንግዲህ ወደ ተግባር የሚገባ ይሆናል። ስለዚህ በመሪዎች ደረጃ ፖለቲካል ዊሉ ወይም የመንግስታቱ የመሪዎቹ ሕዝቦቹ ፈቃደኝነት አለ። ይህን እንግዲህ ወደ ተግባር ለመቀየር ያው በመሬት ላይ ያለው ነገር የሚወስን ስለሆነ እሱ እየተሰራ ነው ማለት ነው። አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽሕፈት ቤት ኃላፊን ነበር የሰማችሁት። አድማጮች በመሰንበቻው በተካሄደው ጠቅላይ ሚኒስትሩ ተቃዋሚዎችን ቢሮቸው ጋብዘው ባነጋግሯቸው ላይ የተካሄደውን ውይይት በነገ ምሽት እናቀርባለን። ለአሁኑ ግን አቶ ፍጹምን አመሰግናለሁ ጊዜ ስትሉ ታዋቂ ልቧን በመስረቄ መጣ ሰርግና ምላሹ ከኔ ነው ከልቤ ሳገኘው ደስታውን ፈልጌ ተረቤ ሰወዳት አሁንም አሁንም ደግሜ ጨመር ደመር ደረቤ ለደስታሽ ዘማችሁ ለፍቅርሽ ዘማችሁ ሽክ ቁልቁለቱ አንቺ ብቻ ግዱ በአንቺ መወደዱ ቢሆን ሽልማቱ ዘማችሁ

ባንቺ መወደዱ ቢሆ ሽልማቱ ዘማቹ። እየተከታተላች ያላችሁት ጋቢና ቪኦኤ ነው። ሰላማዊትን ዜማውን እናመሰግናለን። ወደሚቀጥለው ዘገባችን ነው የምናልፈው። ኢትዮጵያ ከጥቂት ወራት በፊት ሊሆኑ ይችላሉ ተብለው የማይገመቱ አያሌ ለውጦችን እያስተናገደች መሆኗን በኢትዮጵያ የዩናይትድ ስቴትስ ኢምባሲ አምባሳደር አስታወቁ። ወቅቱ ብዝሀነትና መቻቻል በኢትዮጵያ ያላቸውን ረጅም ታሪክ ማስቀጠያ መሆኑንና ዲሞክራሲን የመተግበሪያ ጊዜ ነው ሲሉም አሳስበዋል። መለስካቸው አማሀ ዝርዝሩን ይዟል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ትናንት ማታ በብሔራዊ ቲያትር የእኛ ኢትዮጵያ በሚል ርዕስ ባዘጋጀው የቪዲዮ ውድድር አሸናፊዎችን ይፋ ባደረገበት ስነ ሥርዓት ላይ አምባሳደር ማይክል ራይነር ውድድሩ የተካሄደበት ወቅት በኢትዮጵያ ታሪክ አንድ አስደናቂ ምዕራፍ መሆኑን ነበረ ያስታወቁት። በጊዜም ወደ ኋላ ተመልሰው የእኛ ኢትዮጵያ የቪዲዮ ውድድር ጥሪ ሲደረግ ማለትም ከስድስት ወራት በፊት ኢትዮጵያ በብዙ መንገድ ከዛሬው የተለየች ነበረች ብለዋል። በታሳስ ወር አጋማሽ አካባቢ ኢትዮጵያ ወደ ታመራ ይሆን የሚል ስጋትም እንደነበራቸው አምባሳደሩ አልሸሸጉም። በሀገሪቱ ይታዩ የነበሩ ያሏቸውን መከፋፈልና የኃይል እርምጃዎችም አስታውሰዋል። ኤምባሲው ይህን የእኛ ኢትዮጵያ በሚል ርዕስ ዙሪያ ኢትዮጵያውያን የፊልም ባለሙያዎችን ለውድድር ሲጋብዝም የእነሱን ኢትዮጵያውያን ማንነትና ምንነት እንዲነግሩን ለማበረታት ነበረ። ከዚያም ጊዜ ወዲህ ግን በኢትዮጵያ ይሆናሉ ይደረጋሉ ተብለው የማይታሰቡ አያሌ ለውጦችን ኢትዮጵያ እያካሄደች ናት ብለዋል። አክለውም በአሁኑ ወቅት በኢትዮጵያ መኖር እጅግ አስደሳችና አነቃቂ ነው። የወቅቱን ብሩህ ተስፋ ስንመለከት የዚህን የቪዲዮ መሪ ቃል ስናስብና እነዚህ ቪዲዮዎች የሚያስተምሩንን አንድነትና መቻቻልን ስናስታውስ ተገቢነታቸው ምናልባት ከመቼውም የላቀ ነው። እነዚህ ቪዲዮዎች ኢትዮጵያውያን አዲስ ያገኟቸውንና በየጊዜው የሚሰፉ ነጻነቶቻቸውን በመጠቀም ሰላማዊና ገንቢ የሆነ ግንኙነት ለመገንባት ያነሳሷቸዋል የሚል ተስፋ አለን። ይህችን አገር በሆነ ባልሆነ ሰበብ ከመከፋፈል ይልቅ አንድነቷን ከፍ ለማድረግና ለመጠበቅ ይረዳሉ ብለን ተስፋ እናደርጋለን። አምባሳደር ማይክል ሬነር ዴሞክራሲ መብትና ነጻነት ማለት ብቻም እንዳልሆነ አስገንዝበዋል። ዴሞክራሲ የጋራ ኃላፊነትን እንደሚጨምር የሀገርንና መጻኢ ዕድሏን በባለቤትነት ስሜት መያዝም እንደሆነ በአጽንኦት አብራርተዋል። በዴሞክራሲ ለድርጊታችንና ለውሳኔዎቻችን ኃላፊነት አለብን ብለዋል። ኢትዮጵያውያን ሀገራቸው ዴሞክራሲያዊ ለውጦችን ባደረገች መጠንና ፖለቲካዊ አካታችነትን በጨመረች ቁጥር ተሳትፏቸውን ዙሪያ መለስ እንደሚያደርጉም ያላቸውን ተስፋ ገልጸዋል። በጠቅላይ ሚኒስትሩ የተቀነቀኑ አበረታችና ስርነቀል የለውጥ ሐሳቦች ቅርጽ ለመያዝና በሁሉም ደረጃ ተግባራዊ ለማድረግ ጊዜ ይወስዳሉ፣ ግን ሂደቱን መርዳትና መደገፍ ትችላላችሁ። ይህች የእናንተ ኢትዮጵያ ናት። የምትሄድበትን አቅጣጫ መወሰንም የእናንተ እድልና ፈንታ ነው። አሁን ወቅቱ የቆየውን የኢትዮጵያ ብዝሃነትና መቻቻል ታሪክ ማስቀጠያ ነው። አሁን ወቅቱ ዲሞክራሲን ከምኞት ወደ ተግባር መለወጫ ጊዜ ነው። ይህ የእያንዳንዳችሁ ኃላፊነት ነው። አምባሳደሩ አገራቸው ዩናይትድ ስቴትስ ኦፍ አሜሪካ አሁን በኢትዮጵያ እየተካሄደ ነው ያሉትን ለውጥ እንደምትደግፍና ለውጡ ፍሬያማ እንዲሆን ለመርዳት ጉጉና ዝግጁ እንደሆነች አረጋግጠዋል። ከእኛ በኩል ሆነን ስናየው የኢትዮጵያ የወደፊት ዕድልና ከዩናይትድ ስቴትስ ጋር ያላት አጋርነት ብሩህ ነው። ሁሉም ኢትዮጵያውያን በኢትዮጵያቸው ነፃ ዕድል የሚያስቡ ከሆኑና ለዚያም ቁርጠኛ ከሆኑ እነዚህ የእኛ ኢትዮጵያ ቪዲዮዎች ውድድር ይህንን በማድረግ በኩል ጥቂትም እገዛ ካደረጉ ለዚህች አስደናቂ ሀገርና ለሕዝቦቿ ሁላችን የምንመኘው ብሩ ተስፋ እንደሚሳካ እርግጠኛ ነኝ። አመሰግናለሁ። በሥነ ሥርዓቱ ላይ የኢትዮጵያ የባህልና ቱሪዝም ሚኒስትሯ ወይዘሮ ፎዚያ አሚን አጭር ንግግር አድርገዋል። የኤምባሲው ቃል አቀባይ ኒክ ባርኔት እንዳብራሩት ከሆነ በየኛ ኢትዮጵያ የቪዲዮ ውድድር ከመላ አገሪቱ 189 የሚሆኑ የፊልም ባለሙያዎች ተሳትፈዋል። የመጨረሻዎቹን አስሩን ለመለየትና ሦስቱን አሸናፊዎች ለመምረጥም ሦስት ደረጃ የነበረው ማጣራት መደረጉን አስታውቀዋል። ከአሸናፊዎቹ ጋር ያደረግነውን ቃለ ምልልስ በሌላ ዝግጅት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከዚሁ ዘገባ ጋር በተያያዘ የእኛ ኢትዮጵያ በተሰኘ ርዕስር በዩናይትድ ስቴትስ ኤምባሲ የተዘጋጀ የአጭር ፊልም ውድድር ላይ ያሸነፉ ሶስት የፊልም ባለሙያዎች በዚሁ ምሽት ተሸላሚ ሆነዋል። በነገው ምሽት ፕሮግራማችን ተሸላሚዎቹን ይዘን እንመለሳለን። መለስካቸውን ለዘገባውን እናመሰግናለን። እንግዲህ የዛሬው የጋቢና ቪዮ ጉዞችን በዚሁ ተጠናቋል። በፌስቡክ ቪዮ ማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳቸው ያመሸሁት እኔ መስተዋት አድራገው ነበር ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበረው ነበር ቶማስ ብላንዴት ደግሞ የስርጭት መሀንዲሳችን ነበር ጉዟችሁ የሰመረ ይሆን እያል እንሰናበታለን መልካም ምሽት በንኮክሶ እንገናኝ